ከቤት ንብረታቸው ለተፈናቀሉና ለተመለሱ ወገኖች ተገቢውን የጤና አገልግሎት መስጠት መጀመሩን የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ገልጿል። ኢንስቲትዩቱ በሰባ ስድስት የተለያዩ ወረዳዎች የሕክምና አገልግሎት መስጠቱን እና በታካሚዎች ላይ በብዛት የታዩ በሽታዎቹንም መለየቱን ገልጿል። ሙክታር ጀማል ተጨማሪ አለው። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ትላንት ለመገናኛ ብዙሃን በሰጠው መግለጫ ባሳለፉ ሶስት ሳምንታት ብቻ ከስድስት ክልሎች ማለትም አማራ፣ ትግራይ፣ ሶማሌ፣ ሐረሪ፣ ኦሮሚያና ደቡብ ክልሎች በሚገኙ ሰባ ስድስት ወረዳዎች ውስጥ የህክምና አገልግሎት መስጠቱን ገልጿል። የኢንስቲትዩቱ ምክትል ዳይሬክተር እና የህብረተሰብ ጤና አደጋዎች ምላሽ መስጫ ማዕከል አስተባባሪ ዶክተር በየነ መጎስ እንዳስታወቁት ከቤት ንብረታቸው የተፈናቀሉ ሰዎች መጠለያ ለኑሮ ምቹ ካልመሆኑ ጋር ተያይዞ ተላላፊና ተላላፊ ላልሆኑ በሽታዎች የመጋለጥ መጥፎ ዕድል አለ ብለዋል። ይህንን መሠረት በማድረግ በተሰጠ የሕክምና አገልግሎት በታካሚዎች ዘንድ በስፋት የሚታዩ በሽታዎችን የመለየት ሥራ መሰራቱን ዶክተር በየነ አስረድተዋል። በከፍተኛ የታዩት የበሽታ አይነቶች የመተንፈሻ አካላት ችግር፣ ከአይን ጋር የተያያዙ ህመማት ወይም ህመሞች፣ እከክ፣ የአንጀት ትላትል፣ ጥገኛ ትላትሎች፣ ተቅማጥ፣ እነዚህ የመሳሰሉት ናቸው። እነዚህ እንግዲህ በአጠቃላይ የሰዎችን የኑሮ ሁኔታ ወይም ደግሞ የአኗኗር ሁኔታቸው በተጨናነቀ ቦታ የሚኖሩ ወይም ደግሞ ንጹህ አቅርቦት እና የመጸዳጃ እንዲሁም ንጹህና መስጫ አገልግሎት እጥረት ያለባቸውን የሚያመላክቱ በሽታዎች ናቸው ማለት ነው። ዶክተር በየነ መጎስ በማከልም ተፈናቃዮች ባሉባቸውና የምግብ እጥረት በታየባቸው ክልሎች አማራ፣ ኦሮሚያ፣ ደቡብና ሶማሌ ላይ ዕድሜያቸው ከአምስት ዓመት በታች የሆኑ 315594 ህፃናትን የተመጣጠነ ምግብ እጥረት በመለየት ከነዚህ ውስጥ ለ14625 ህፃናት ብቻ የምግብ ሕክምና መደረጉን ገልጸዋል። እንደ ዶክተር በየነ ገለጻ ከሚያጠቡና ነፍሰ ጡር እናቶች ዘንድም ተመሳሳይ የጤና ሁከቶች ይታያሉ። ነፍሰ ጡርና የሚያጠቡ እናቶችን በተመለከተ ከ130ሺ በላይ የሚሆኑ እናቶችን እንደዚሁ ለምግብ እጥረት ልየታ ተደርጎላቸው ከእነዚህ ውስጥ ደግሞ ከአስራ ሶስት ሺ ስምንት መቶ በላይ የሚሆኑት የህክምና አገልግሎት እንዲያገኙ ተደርጓል ማለት ነው። እነዚህ ቁጥሮች የምነግራችሁ ባለፉት ስድስት ሳምንታት ውስጥ የተሰሩትን ብቻ ነው ማለት ነው። ከመጋቢት ወር ጀምሮ እየተሰሩ ያሉ ስራዎች ናቸው። በአሁኑ ሰዓት በህብረተሰብ ጤና ኢንስቲትዩቱ የተላኩ የጤና ባለሙያዎች በሁሉም ክልሎች ተፈናቃይ በሚገኙባቸው ክልሎች ሁለት መቶ አምስት የሚሆኑ የጤና ባለሙያዎችን መድቦ እየሰራ ይገኛል። ተፈናቃዮች ያሉባቸው ቦታዎች ላይ አገልግሎትን ማቅረብ አስቸጋሪ መሆኑን የገለጹት ዶክተር በየነ ላለፉት ስድስት ሳምንታት ብቻ መድኃኒት እና የመድኃኒት ግብዓቶችን ጨምሮ ከሰባ አራት ሚሊየን ብር በላይ ወጪ መደረጉን አስታውቀዋል። ከዚህ ቀደም በተለያዩ ግጭቶች በከፊል ወይም ሙሉ በሙሉ የወደሙ መቶ ስልሳ ሰባት የጤና ኬላዎችና አራት የጤና ጣቢያዎች መልሶ የመገንባት ሥራን በተመለከተ የወጪውን ግማሽ በጤና ጥበቃ ሚኒስቴር እንዲሸፈን ተወስኖ እየተሰራ መሆኑንም ዶክተር በየነ መጎስ ገልጸዋል። በማከልም በአስቸጋሪ ሁኔታ ላይ ስላሉ ትኩረት የሚያሻቸው የተፈናቃዮች ሁኔታን በተመለከተ ዶክተር በየነ ይጠቅሳሉ። ለምሳሌ በባሌ ዞን ሰዊናና ራይቱ የሚባሉ ወረዳዎች ላይ ከፍተኛ የሆነ የንጹህ አቅርቦት ችግር አለ። በዚሁ ዞን ላይ ዳዊ ሰራሪ በሚባል ወረዳ ላይም እንደዚሁ የንጹህ አቅርቦት ችግር አለ። ይሄ ደግሞ በተፈናቃይ ወገኖችም ላይ ከፍተኛ የሆነ የውሃ ወለድ በሽታዎች ወይም ወረርሽኞች ሊቀሰቀሱ ሊያደርግ ይችላል። በተለይ አሁን በተለያዩ ቦታዎች ላይ የምናያቸው ነገሮች ይህን የሚያመላክቱ ስለሆነ ያው ከፍተኛ ጥንቃቄ የሚያስፈልጋል፣ ርብርብ የሚያስፈልጋል እነዚህን አካባቢዎች ለመርዳት። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።